ሰላም፣ ጤናስጥልን የተወደዳችሁ አድማጮቻችን። ይህ በየሳምንቱ የሚቀርብላችሁ ከእናንተ ዘንድ የሚደርሰንን የጥያቄዎች መልስ የምንሰጥበት ክፍለ ጊዜያችን ነው። እግዚአብሔር አምላክ በሰላምና በጤና ጠብቆ እንደገና ስላገናኘን እግዚአብሔርን እጅግ አርጌ አመሰግናለሁ። ይህንን ፕሮግራም በመምራትና ከአድማጮች የመጡትን ጥያቄዎች በመመለስ አብሬያችሁ የምቆየው እኔ ወንጌላዊ ቴዎድሮስ አበበ እሆናለሁኝ። በሚኖረን ጊዜ የተባረከና እጅግ በረከት ያለበት ሰዓት እንደምናሳልፍ አምናለሁ። እስከ መጨረሻው አብራችሁን እንድትሆኑ እጋብዛለሁ። ወደ መጀመሪያው ጥያቄ ስናመራ ወንድማችን አለማየው ገብረ መድህን ከምዕራብ ዞን ሳንጃ ከተማ የላከልንን ጥያቄ እናገኛለን። ወንድማችን ሶስት ተመሳሳይ የሆኑ ወይም ተከታታይ የሆኑ ተያያዥ የሆኑ ጥያቄዎችን ነው የላከልን አለማየሁ ገብረ መድህን። የመጀመሪያው ጥያቄ እንደዚህ ይላል፤ አዳም ኢየሱስን አላየም ወይም ከኢየሱስ ጋር ምንም አይነት ግንኙነት የለውም ስለዚህ ስለ ኢየሱስ ክርስቶስም አልሰማም፣ እንደገናም በኢየሱስ ክርስቶስ አላመነም። ስለዚህ በፍርድ ቀን ይድናል ወይ የሚል ጥያቄ ነው ያቀረበው። እንግዲህ ይህ ጥያቄ በጣም ጥሩ ጥያቄ ነው፣ ወንድማችን አለማየሁ ያቀረብከው፣ አዳም ብቻ ሳይሆን ከዚህ ማያይዘህ እንዳቀረብከው ሳምኑ የሞቱ ሰዎች ወይም ክርስቶስን ወንጌል ሳይሰባክላቸው የሞቱ ሰዎች ፍርድ እንዴት ይሆናል የሚል ጥያቄ ነው ያቀረብከው። እንግዲህ የአዳምን መጀመሪያ እንመልከት። የአዳምን በምንመለከትበት ጊዜ እንግዲህ በመጽሐፍ ቅዱስ በዘፍጥረት ምዕራፍ ሶስት ላይ ሄደን ስናይ የመጀመሪያው ኃጢአት ወደ ዓለም እንዴት እንደገባ ታሪኩ ይነግረናል። እንዳ የመጀመሪያው ኃጢአት ወደ ዓለም የገባበትን ሁኔታ በምንመለከትበት ጊዜ ዘፍጥረት ምዕራፍ ሶስት ላይ እንግዲህ እባብ ከተፈጠሩት ፍጥረታት ሁሉ ተንኮለኛ ነበር ይላል። ከዛ ወደ ሴቲቱ ቀርቦ በውኑ እግዚአብሔር ከኤደን ገነት ካሉት ዛፎች ሁሉ እንድትበሉ ተፈቅዶላችኋል ወይ የሚል ጥያቄ ነው ያቀረበላት። እሷም ደግሞ ትክክለኛውን መልስ ነው የመለሰችለት። እግዚአብሔር አዎ፣ ከኤደን ገነት ካሉ ዛፎች ሁሉ እንድንበላ ፈቅዶልናል፣ ነገር ግን አለች፣ ነገር ግን በኤደን መካከል ያለችውን ዛፍ እንዳትበሉ ወደ እሷም እንዳትቀርቡ በበላችኋት ጊዜ ሞትን ትሞታላችሁ ብሎናል ብላ በግልጽ በትክክል እንደገባት እንዳስረዳችው እንመለከታለን። ነገር ግን እባብ የመለሰው መልስ ነው እንግዲህ ከባድ ጉዳይ በእኛና በአባቶቻችን ላይ የፈጠረውና ምንድን ነው ያለው? ነገር ግን ሞትን አትሞቱም ነው ያላት። ሞትን አትሞቱም እግዚአብሔር ያውቃልና ዓይናችሁ እንደሚከፈት እንደ እርሱ ክፉና ደጉን ማወቅ እንደምትችሉ ስለሚያውቅ ነው እንጂ ሞትን አትሞቱም ነው ያላት። እና ከዛ በኋላ ይሄንን ግድድሮች ይሄንን ፈተና በመጣባት ጊዜ ሔዋን ከስፍራው ለቃ መሄድ ሲገባት፣ ወይ ወደዛም ስፍራ መቅረብ ተገቢ እንዳልሆነ እያወቀች ያንን በማድረጓ ምክንያትና ጊዜ ስለወሰደች ወደ ፈተና እንደገባች እናያለን። እና መጀመሪያ ያደረገችውን ልብ ብለን ስናይ በዓይኖቿ ተመለከተች ነው የሚለው። ከዛ በኋላ ፍሬውም ለመብላት ለዓይንም ደስ እንደሚል ለመብላትም እንደሚያስጎመጅ አየች ይላል። ከዛ ቀጥፋ በላች። ከዛስ በኋላ ለባሏም ሰጠችው፣ እርሱም ከእሷ ጋር በላ። ከዛ ውጤቱ ምንድን ነው የሆነው? ሁለቱም ራቁታቸውን ሆኑ ነው የሚለው። እና ስለዚህ የተሰጣቸው የጸጋ ልብስ ተገፈፈ፣ ራቁታቸውን ሆኑ እና ከዛም በኋላ ቀጠለ የሌለባቸው አይነት ፍርሃት እና መንቀጥቀጥ እንዳደረባቸው እናያለን። እና ራቁታቸውን እንደሆኑ ባወቁ ጊዜ ቅጠል ቆርጠው ያንን የራስ ጽድቅ ማለት ነው ይሄ በራሳቸው ያንን ራቁትነት ለመሸፈን ሞከሩ፣ ነገር ግን አልቻሉም። እና ከዛ በኋላ የእግዚአብሔርን ድምፅ በየደንገነት ውስጥ ሲመላለስ ሰሙ ነው የሚለው ድሮ እኮ ያንን ድምፅ በሚሰሙበት ጊዜ በደስታ ወደ አምላካቸው ነበር የሚሄዱት አሁን ግን ድምፁን በሰሙ ጊዜ ፈሩ ተሸሸጉ እግዚአብሔርም ደጋግሞ አዳም አዳም ወዴት ነው ያለኸው ብሎ በጠራው ጊዜ አዳም መልስ ሰጠ ራቁቴን እንደሆንኩ አውቄ ተደብቄያለሁ ተሸሽጌአለሁ አለ እንግዲያውስ ማን ራቁትህን እንደሆንክ ነገረህ ሲለው አዳም ምንድን ያለው አይ እቺ ሴት ከፍሬው ስቃት ብሉ ካልከው ፍሬ ሰጣ በላው ከዛ በኋላ ራቁቴን ሆንኩ ብሎ መለሰ። ከዛ እንግዲህ የፍርድ ሂደት ነው እዛ ጋር የምንመለከተው። ሴቲቱ ተጠየቀች። ሴቲቱ ደግሞ ሕዋ እንትን እባብ አሳስቶኝ በላው ብላ በእባብ ላይ ስታመካኝ እንመለከታለን። ከዛ በኋላ እግዚአብሔር ወደ ፍርድ ነው የሄደው ማለት ነው። አንድ በአንድ ለእያንዳንዳቸው የሚመጣውን ነገር ይነግራቸዋል። እና በተለይ ለአዳም የነገረው ላይ ነው እንግዲ እኛን የሚመለከተን እንግዲህ ምንድን ያለው አፈርነህና ወደ አፈር ትመለሳለህ እና በምድርም እስካለህ ድረስ በላብህ ጥረህ ግረህ ትበላለህ። በመጨረሻም አፈርነህና ወደ አፈር ትመለሳለህን ያለው ስለዚህ በዚህ መሰረት ሞት ወደዚህ ምድር እንደገባ እንመለከታለን ነገር ግን በምዕራፍ 3 ቁጥር 15 ላይ እግዚአብሔር ተስፋ ሰጠ ተስፋው ምንድን ነው በአንተና በሴቲቱ በእባብ መካከል ማለት ነው በሔዋን ዘርና በእባብ ዘር መካከል ጠላትነት አደርጋለሁኝ የሴቲቱ ዘር የእባቡን ጭንቅላት ይቀጠቅጣል እባቡ ደግሞ ተረከዙን ይነክሳል የሚል ትንሽ ቅኔያዊ ይመስላል። ነገር ግን በደንብ ስንመለከተው ተስፋ እንደተሰጠ የእባቡ ጭንቅላት እንደሚቀጠቀጥ እና ድሮ እኔ ሕፃን ሆኜ እባብ ሲገደል አይቻለውና ጭራውን፣ ወገቡን ብትመታው አይሞትም። ነገር ግን ጭንቅላቱን ካልከው ይሞታል። ስለዚህ የእባቡን ጭንቅላት እንደሚል ከሴቲቱ የሚወለደው ተስፋ እንደተሰጠ እንመለከታለን። እንግዲህ አሁን የአዳምና ሔዋን የመዳን ተስፋ የተንጠለጠለው በዘራቸው መካከል ከእነሱ በሚወለደው በሴቲቱ ዘር ላይ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ በዚህ መሰረት ያ የሚወለድ መጥቶ የእባቡን ጭንቅላት እንደሚቀጠቅጥላቸውና ነፃ እንደሚያወጣቸው ተስፋ እንደተሰጠ በዘፍጥረት ላይ እንመለከታለን። በዚህ ተስፋ ነው አዳም ሕይወቱን የቀጠለው ማለት ነው። ስለዚህ በደንብ ልብ ብለህ መጽሐፍ ቅዱስን ስትመለከት አዳም የመዳን ተስፋ አለው ወይ ለሚለው ጥያቄ መልሱ አዎ አለው ነው። እንዴት ብለን በምናይበት ጊዜ አዳም ባያስተላልፈው ኖሮ የእሱ ልጆች ቃየልና አቤል መሥዋዕት ለማቅረብ በእግዚአብሔር ፊት አይመጡም ነበር። ማን አስተማራቸው? ማን ነገራቸው መሥዋዕት ማቅረብ? ስለዚህ መስዋዕት ሊያቀርቡ በምዕራፍ አራት ላይ ቃየልና አቤል በእግዚአብሔር ፊት ለእግዚአብሔር መስዋዕት ሊያቀርቡ መጡ። እና መስዋዕት ማለት የኃጢአት ስርየት ማለት ነው። መስዋዕት ስታቀርብ የኃጢአት ስርየት ነው። ከዛ በኋላ አቤል ከበጎቹ ምርጥ የሆነችውን ይዞ ቀረበ። ቃየል ደግሞ ገበሬ ስለነበር ከአዝመራውና ከፍራፍሬው ይዞ እንደቀረበ መጽሐፍ ቅዱሳችን ይነግረናል። ስለዚህ እግዚአብሔር የአቤልን መስዋዕት ተቀበለ፣ የቃየልን አልተቀበለም። ቃየል በዚህ ምክንያት ፊቱ ጠቆረ። ታሪኩን ስናነብ ሳለ እግዚአብሔር ግን መከረው። መጡ ስለምን ፊትህ ይጠቁራል? መልካም ነገር ብታደርግ ፊትህ የሚበራ አይደለምን? ብሎ ምክር እንደሰጠው እንመለከታለን። ስለዚህ የበግ መስዋዕት የኃጢአት ስርየት የሚያስገኝ መስዋዕት መሆኑን ተምረዋል፣ እነዚህ ልጆች ማለት ነው። ስለዚህ እግዚአብሔር ደግሞ ሂድ ከበግ አምጣ አለው። በግ አምጣ አለው። አንዳንድ ሰዎች ታሱ ከአራሽ ነው፣ ገበሬ ነው። በግ እንዴት በራ ገበሬ ሞልቶታል፣ በግና ፍየል አለው። የታወቀ ጉዳይ ነው። ያስ ባይሆን ኖሮ ሰብሉን ያመረተውን ሰብል በመለወጥ ከአቤል ጠቦት ገዝቶ ማምጣት ይችላል። ለምን ይችላል ያልንበት ዋናው ምክንያት እግዚአብሔር ስላረጋገጠልን ነው። መልካም ብታደርግ እ መልካም ብታደርግ ፊትህ የሚበራ ነው። መልካም ባታደርግ ግን ኃጢአት በደጅህ ታደባለች ነው የተባለው። እንግዲህ ቃየል ስለዚህ ይችላል ማለት ነው። መልካም ማድረግ በጓን የማግኘት ወይ አለው ማለት ነው። ወይ ደግሞ ከወንድሙ አምጥቶ መሰዋት የሚችል እንደሆነ መልካም ብታደርግ የሚለው አባባል ቃየል እንደሚችል የሚያሳይ ነው ማለት ነው። ስለዚህ የበግ ጠቦት የኃጢአት ስርየት ነው። የኃጢአት ስርየት የሚቀርበው የበግ ጠቦት ነው። በዘላዩ ያለ ሄደን በምናነብበት ጊዜ ስለዚህ እነዚህ አዳምም ጨምሮ፣ ሔዋንም ጨምሮ ይሄንን ልጆቹ ከየትም አላመጡትም ከአባቶቻቸውና እናቶቻቸው ነው የተማሩት ስለዚህ መስዋዕት ያቀርቡ ነበር ማለት ነው። የመጀመሪያው መስዋዕት እንደውም እግዚአብሔር ነው የሰጣቸው ብለን እናስባለን። ለምን ብንል መጽሐፍ ቅዱስ ላይ ፍንጭ ስለሚሰጠን ነው። ራቁታቸውን ነበሩ፣ እሱም ደግሞ የበግ ቁርበት አለበሳቸው ይላል። በጉ ሳይሞት ቁርበቱ ሊመጣ ስለማይችል አንድ በግ መስዋዕት ሆኗል ማለት ነው። ለእነሱ ልብስ የሆነው ቆዳ የተገኘበት ማለት ነው። የመጀመሪያው ሞት አይተዋል ማለት ነው። መስዋዕት ቀርቧል ማለት ነው። ስለዚህ እነሱ እንዲለብሱ ራቁተናታቸው እንዲሸፈን በግ መስዋዕት ሆኗል ማለት ነው። ስለዚህ ይሄ የሚያሳየው የኃጢአት ስርየት መስዋዕት አዳምና ሔዋን እንደሚያውቁ ወይም ደግሞ ለልጆቻቸው እንዳስተማሩ ነው የምንመለከተው። ስለዚህ እንግዲህ እንዲህ ነው የሚሆነው ከመስቀሉ በፊት ወይም ኢየሱስ ክርስቶስ መጥቶ ከመሞቱ በፊት ከአዳም ጊዜ ጀምሮ ኢየሱስ ክርስቶስ ከመምጣቱ በፊት የነበሩ ሰዎች ሁሉ የበግ መሥዋዕት ያቀርቡ ነበረ፣ ለኃጢአታቸው ስርየት። ያ ደግሞ የታረደው በግ የዓለምን ሁሉ ኃጢአት የሚያስወግድ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ክርስቶስን ነው የሚያመለክተው ማለት ነው። የዓለምን ሁሉ ኃጢአት የሚያስወግደውን ክርስቶስን ነው የሚያመለክተው ማለት ነው። በዚህ መሠረት በጉ ክርስቶስን ነው የሚያመለክተው። ልዩነቱ ምንድን ነው? እነርሱ በግ እየሰዉ መሲህ መጦ ወደፊት በመስቀል ሞቶ ኃጢአታችንን ይቅር ይለናል ብለው ያምናሉ። ስላመኑ ይድናሉ፣ ያንን የሚያደርጉ ሁሉ። እኛ ደግሞ ያ በግ የመሰዋት ዘመን አልፎ ራሱ ክርስቶስ መጦ በቀራንዮው መስቀል ላይ ስለተሰዋልን በትክክል እኛ ደግሞ ክርስቶስ ስለሞተልን ብለን ክርስቶስን በማሰብ ንስሐ እየገባን ኃጢአታችንን እየተናዘዝን ክርስቶስ ሞቶልኛል በመስቀል ላይ ብለን በማመን እንድናለን ማለት ነው። ስለዚህ እነሱ ወደፊት ይመለከታሉ፣ መጦ ይሞትልናል እያሉ፣ እኛ ወደኋላ ኋላ መጦ ሞቶልናል እያልን እንመለከታለን። ስለዚህ እኛም እነሱም በእምነት ነው የምንድነው። አሁን ከመስቀሉ በኋላ ያለነው ኢየሱስ ሲሞት ደሙን ሲያፈስልን ቀራንዮ ላይ ምናምን አይተነዋል? አላየነውም፣ ግን በተጻፈው መሰረት እናምናለን። ሞቷል ለእኛ መስዋዕት ሆኗል፣ ቀራኔው ላይ ብለን ወደኋላ የተጻፈውን አምነን እሱን ተቀብለን እንድናለን። እነሱ ደግሞ ወደፊት መጦ ይሞትልናል ብለው ባያዩትም በማመናቸው ምክንያት ይድናሉ። ስለዚህ አዳም መስዋዕት ያቀርብ ነበር፣ ልጆቹም መስዋዕት ያቀርቡ ነበር። ስለዚህ ያ መስዋዕት የሚያሳየው በኢየሱስ ክርስቶስ ወደፊት መጦ እንደሚሞትላቸው በማመናቸውን ስለሆነ ስለዚህ አንተ በድፍረት እንዳልከው አዳም ኢየሱስን አያቅም ነበረ፣ ስለዚህ አይድንም ብለህ ነበር እና ነገር ግን አይ ያቃል ወደፊት መሥዋዕት እያቀረበ ወደፊት እሱ መጦ እንደሚያድነው አምኖ ነው የሞተው። ምክንያቱም እነዚህ ነገሮች ሁሉ የሚያሳዩት አዳም ወደፊት እሱን እያየ እንዳመነ የሚያሳይ መሆኑን እናያለን። በዚሁ አያይዘ የሞቱ ሰዎችስ እንዴት ይድናሉ? ይሄንን የምስር ይሳይን ነገራቸው የሚለው ሁለተኛው ጥያቄም እነሱ በእምነት ያን ጊዜ በመስዋዕት በማቅረብ ወደፊት የሚመጣውን ኢየሱስን እያዩ በማመናቸው ይድናሉ የሚል ነው። ሌላው ሶስተኛው ጥያቄ ከዚሁ አያይዘን የምንመለሰው ሳይሰሙ ወይም ስለ ኢየሱስ ክርስቶስ የማዳን ነገር ምንም ሳይሰበክላቸው ምንም ሳይሰሙ የሞቱትስ እንዴት ይፈረድባቸዋል የሚል ጥያቄ አቅርበሃል እና ይሄ በሮሜ ምዕራፍ ሁለት ላይ ከቁጥር አስራ አምስት ጀምሮ ጳውሎስ ይህንን ጉዳይ አንስቶ መልስ ሰጥቷል። በአሁኑ ሰዓት ወንጌል ለዓለም ሁሉ እንደተሰበከ እናምናለን። ምናልባት ግን ወንጌል ሳይሰበክላቸው ወይም ሳይሰሙ የሞቱ ሰዎች ምን ይሆናሉ የሚለው በሮሜ ምዕራፍ ሁለት ቁጥር አሥራ አምስት ላይ በህሊናቸው ህግ ይፈረዳሉ ይላል። በህሊናቸው ህግ ይፈረዳሉ። እግዚአብሔር መልካምና ክፉውን በአእምሯችን በህሊናችን ውስጥ አስቀምጦታል። ስለዚህ ህሊናችን ተው ይላል፣ መንፈስ ቅዱስ አይሆንም ይላል የዚህን ጊዜ ያንን በመታዘዝና ባለመታዘዝ ይፈረድባቸዋል ይላል። ስለዚህ በሕሊናቸው ፍርድ ይፈረድባቸዋል፣ ሕሊናቸው በሚመሰክርላቸው የሚለው መልስ ነው። ስለዚህ በዚህ መሰረት በሕሊናቸው ውስጥ ባለው ሕግ አማካኝነት እግዚአብሔር እንደሚፈርድ በመጨረሻ ዘመን መጽሐፍ ቅዱስ ይነግረናል። ስለዚህ በቂ መልስ የሰጠን ይመስለናል። እንግዲህ ሌሎች ከዚህ ጋር ተያይዘው የሚነሱ ጥያቄዎች ካሉ አድማጮቻችን በአድራሾቻችን ብትልኩልን ለጥያቄዎቻችሁ መልስ ለመስጠት ዝግጁ ና ለማስታወስ ያህል በመልእክት ሳጥን ቁጥር 145 በስልክ ቁጥር 0910828182 ላይ በቴክስት ብትልኩልን ጥያቄዎቻችን ተቀብለን መልስ እንሰጣለን። ወደሚቀጥለው ጥያቄ ደግሞ እናልፋለን። የሚቀጥለውን ጥያቄ ወንድማችን ገለታ ፈይሳ ነው ያቀረበልን። ገለታ ደንበኛችን ነው፣ ብዙ ጥያቄዎችን ይልክልናል። ከቤንሻንጉል ጉሙዝ ከመተከል ዞን ከወንበራ ከወንበራ ወረዳ ነው የላከልን ወንድማችን ገለታ በደብዳቤ በጽሁፉ ላይ እንዲህ ብሎናል። ይህንን የአድቬንቲስት ወርልድ ሬዲዮ ስከታተል ከአስር ዓመት በላይ ሆኖኛል። ከእናንተ ብዙ ትምህርት ተምሬ ያለው ተጠቅም ያለው እና እግዚአብሔር ይባርካችሁ ብሎናል። ምስጋናን ተቀብለናል። ዛሬ አንድ የአንተን ጥያቄ በመመለስ ፕሮግራማችንን በዚሁ እናጠናቅቃለን። ሰፋ ያለ ጥያቄ ስለሆነ እንግዲህ በመጨረሻው ዘመን ታላቅ መከራ ይሆናል ይላል በማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ። አንተ የጠቀስከው በዳንኤል ምዕራፍ 12 ቁጥር 1 እስከ 2 ያለውን ነው እና ነገር ግን ታላቅ መከራ ይሆናል ይላል እና ምድር ከተፈጠረች ጊዜ ጀምሮ በጣም ከባድ የሆነ ታላቅ መከራ እንደሚሆን ዳንኤልም ይናገራል። በዛን ዘመን በዛን ዘመን ስማቸው በሕይወት መጽሐፍ ተጽፎ ለሚገኙ ታላቁ አለቃ ሚካኤል ይቆምላቸዋል ወይም ይነሳላቸዋል፣ ስለ እነሱ ይሟገትላቸዋል ይላል እና ያንተ ጥያቄ የሚያተኩረው ምንድን ነው? የት ላይ ነው? ይሄ ታላቁ አለቃ ሚካኤል ይቆምላቸዋል ወይም ጠበቃ ይሆናቸዋል የሚለው ሐሳብ ላይ በማተኮር ሰዎች ጠበቃ የሚሆን የሚያድኑ መላእክቶች ናቸው ይላሉ። እና ይህ ጥቅስ ምን ማለቱ ነው? ሚካኤል ይቆማል ሲል ምን ማለቱ ነው? የሚል ሐሳብ ነው ያቀረብክልን። እና በጣም የሚደንቅ ጥያቄ ነው። ጥሩ ጥያቄ ነው። በመሰረቱ ሚካኤል ማለት ራሱ የቃሉ ትርጉም ስንመለከት እንደ እግዚአብሔር ያለ ወይም ደግሞ እንደ አብ እንደ ኤሎሄም እግዚአብሔር አብ ኤሎሄም የሚባለው እንደ እርሱ እኩል የሆነ ከእርሱ እኩል የሆነ በሁሉ ነገር እንደ እሱ የሆነ እንደ ማለት ነው ይሄ ቃል የሚያሳየው። ስለዚህ ሚካኤል ማለት እንደ እግዚአብሔር ያለ ሚካ ኤል የሚለው አምላክ ወይም እግዚአብሔር ፈጣሪ ማለት ነው ኤል የሚለው ኤል የሚለው ሁል ጊዜ በስሞች ላይ ኤል በሚገባበት ጊዜ ፈጣሪ ወይም አምላክ ማለት ነው። ለምሳሌ ዳን ኤል ሲል ዳን ማለት መዳን ሲሆን ኤል ሲል አምላክ ፈጣሪ ሲሆን እግዚአብሔር አዳኜ ወይም ፈጣሪ አዳኜ ማለት እንደሆነ እናያለን። ሌሎችም ኤል ኤል የሚለው እንደዚሁ ትርጉም አላቸው። ስለዚህ ሚካ ማለት ልክ እንደዛ የሆነ ተመሳሳይ ተመሳሳይ ማለት ነው። ሚካ ማለት ኤል ማለት እግዚአብሔር ወይም ፈጣሪ ማለት ነው። ስለዚህ ከእግዚአብሔር ጋር እኩል ተመሳሳይ የሚል የስሙ ትርጉም ይህን ነው የሚያሳየን ማለት ነው። ከዛ ከፊት ያለው ግን ታላቁ አለቃ የሚለው ደግሞ ሄደን በምንመለከትበት ጊዜ እንደውም በእንግሊዝኛው ዘ ግሬት ፕሪንስ ነው የሚለው እና ሲተረጎም መተርጎም የነበረባቸው ታላቁ ሊቀ ካህን ነበረ ምባል የነበረበት ታላቁ ሊቀ ካህን ሊቀ ካህን ተብሎ ነበር መተርጎም የነበረበት፣ እንጂ አለቃ ብቻ አልነበረም። ይሄ ካህን ሊቀ ካህን ነው። ስለዚህ ሊቀ ካህን ደግሞ በመጽሐፍ ቅዱሳችን ሄደን ስንመለከት ጌታችን ኢየሱስ ክርስቶስ ነው። በዕብራውያን ምዕራፍ ስምንት ቁጥር አንድ ላይ ከተናገርነው ነገር ሁሉ ዋናው ይሄ ነው። በሰማያዊ ግርማ የተቀመጠ እንዲህ አለ፣ ስለኛ የሚማልድ ሊቀ ካህን አለን ብሎ ነው የሚናገረው። እሱም ስለኛ የሞተው የተነሳው እና በሰማይ ያለው በእግዚአብሔር አብቀኝ ያለው ኢየሱስ ክርስቶስ ነው ብሎ ያረጋግጥልና ሊቀ ካህናችን ኢየሱስ ክርስቶስ እንደሆነ በደንብ አድርጎ ዕብራውያን ምዕራፍ ስምንት ቁጥር አንድ ላይ ያረጋግጣል። በሮሜ ምዕራፍ ስምንት ቁጥር ሰላሳ አራት ላይም ሊቀ ካህናችን ኢየሱስ እንደሆነ ያረጋግጣል። እንደገና በኅብራውያን ምዕራፍ 7 ቁጥር 25 ላይም እሱ ሊቀ ካህን ኢየሱስ ክርስቶስ እንደሆነ በእርሱ በኩል ወደ እግዚአብሔር አብ የሚመጡትን ሁሉ ሊያድናቸው እንደሚችል ይሄ ያረጋግጣል። ስለዚህ እንደ እግዚአብሔር ያለ የተባለው ወይም ሚካኤል የተባለው መልአክ ሳይሆን የመላእክቶች አለቃ የሆነው ኢየሱስ ክርስቶስ እንደሆነ ቃሉ ይነግረናል። ስለዚህ በመጨረሻ ጠበቃ የሚቆም ስለ ሕዝቡ ወይም በሱ አምነው ስለሞቱት ሁሉ ክርስቶስ ነው ጠበቃ የሚቆምላቸው። ወይም ሚካኤል እንደ እግዚአብሔር ያለው ኢየሱስ ማለት ነውና እሱ ነው ጠበቃ የሚቆምላቸው ማለት ነው። ስለዚህ ይሄ መልአክት ነው የሚለው አስተሳሰብ አሁን በዚህ በሬዲዮ እኔ በምናገርበት ጊዜ ብዙ ሰዎች አሁን በተለይ በሀገራችን ውስጥ ሚካኤል ያው ተብሎ መልአክ እንደሆነ ነው የሚገመተው ወይም የሚታወቀው። እና እስከ ዛሬም ድረስ ሰዎች ሁሉ ሚካኤል መልአክ ነው ብለው ነው የሚያስቡት። ግን ሚካኤል እንደ እግዚአብሔር ያለ ሚካ፣ ተመሳሳይ ወይም መሳይ እንደ እግዚአብሔር ማለት ስለሆነ ኢየሱስ ነው እንጂ ራሱን የቻለ መልአክ አይደለም። ስለዚህ ኢየሱስ ክርስቶስ ነው ሚካኤል። አሁን ይህንን በምንልበት ጊዜ እንዴ፣ ኢየሱስን ሚካኤል አሉት ዝቅ ያደረጉት ወይም ደግሞ መልአክ ነው አሉት? እኮ አይደለም፣ መልአክ አይደለም። ክርስቶስ አዳኝ፣ ሊቀ ካህናችን ነው። ስለዚህ በተለያየ ስፍራ በይሁዳ መጽሐፍም ስለ ሙሴ ሥጋ ሲከራከር ታላቁ አለቃ ሚካኤል የመላእክት አለቃ ሚካኤል እያለ እዛ ላይም ይጠቅሰዋል። ስለዚህ ይሄ ሚካኤል የተባለው ኢየሱስ እንደሆነ እንመለከታለን ማለት ነው፣ ከስልጣኑ አንጻር ሄደን በምንመለከትበት ጊዜ፣ ከስሙም ትርጉም አንጻር ሄደን በምንመለከትበት ጊዜ ማለት ነው። እንግዲህ ዋናው ትኩረት ደግሞ እኔ ላረግ የፈለኩት በመጨረሻ ዘመን ታላቅ መከራ እንደሚመጣ መጽሐፍ ቅዱሳችን ይናገራል እና ይህ ዘመን ደግሞ እየቀረበ ነው። ያም የክርስቶስ ኢየሱስ መገለጥ በጣም እንደተፋጠነ የሚያሳየን ነው። ስለዚህ እንደውም በማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ በምድር ላይ ሆኖ የማያውቅ ታላቅ መከራ ይሆናል ይላል። እና ለዛ ግን በዛ መከራ ውስጥ ለማለፍ ግን የተመረጡ ለመሆን ግን አስቀድመን በንስሐ ከእግዚአብሔር ጋር የታረቅንና በንስሐ ከክርስቶስ ጋር የተስማማን ሰዎች ልንሆን ይገባናል። ያንን ከሆንና ከእሱ ጋር ከተስማማን በመንፈስ ቅዱስ ማህተብ ከታተምን ሕይወታችን ሙሉ ለሙሉ ለእርሱ ካስረከብን በመዝሙረ ዳዊት መዝሙረ ዳዊት ምዕራፍ ዘጠና አንድ ላይ የተነበየው ትንቢት በእኛ ይፈጸማል። ምንድ ነው የሚለው? መቅሰፍትም ወደ ቤትህ አይገባም፣ ክፉ ነገር ወደ አንተ አይደርስም። በጠገብ በቀኝህም አስር ሺ ይወድ ቃል ብድራት ብቻ ታያለ፣ ነገር ግን ወደ አንተ አይቀርብም ነው የሚለው። ይሄ የሚሆነው በመንፈስ ቅዱስ ኃይል ከታተምን እና በዚህ መከራ ውስጥ ለማለፍ የእግዚአብሔርን ይቅርታ በህይወታችን ውስጥ ካስገባንና ከተዘጋጀን ብቻ ነው ካለበለዛ አሁን ሰይጣን በታላቅ ቁጣ የሚወርድበት የመጨረሻው ዘመን እንደሆነ አውቆ ይመጣባቸዋል። በታላቅ ቁጣ ወዮላችሁ ነው የሚለው ወዮላችሁ ነው የሚለው በራዕየ ዮሐንስ ምዕራፍ 12 ሄደን ስንመለከት። ስለዚህ በጣም ወዮ ወዮ የተባለበት የመጨረሻ ዘመን ላይ እየደረስን ስለሆነ ወንድሞቼና እህቶቼ ሁላችንም ፊታችንን ወደ ኢየሱስ ክርስቶስ መልሰን ከንቱ የሆኑትን ስዕልና ምሳሌ ማምለክ ከእግዚአብሔር ትእዛዝና መንገድ ውጪ መሄድ፣ ያንን ሁሉ ትተን ሙሉ ለሙሉ ልባችንን ወደ እሱ መልሰን የተቀደሰውን የእግዚአብሔርን ሰንበት እየጠበቅን እሱ ጋር ተጣብቀን ሕይወታችንን ለእሱ አሳልፈን በመስጠት በታላቁ መከራ ውስጥ ማለፍ እንድንችል እግዚአብሔር እያንዳንዳችንን ይል አድማጮቻችን ስለዛሬ የነበረን ጊዜ በዚሁ ይጠናቀቃል። ምክንያቱም ያለን ሰዓት ይገድበናል። በሚቀጥለው ሳምንት ደግሞ ሌሎች ጥያቄዎቻችሁን ብዙ ጥያቄዎች የደረሱን አሉ። እነሱን ይዘን እንቀርባለን። እስከዛው የእግዚአብሔር ጸጋና ምዕረት ከሁላችሁ ጋር እየሆ እንዲሆን ደግሞ ምኞታችንና ጸሎታችን እንደሆነ እየገለጥንላችሁ ጥያቄና አስተያየት ቢኖራችሁ በመልእክሳት ቁጥር 145 በስልክ ቁጥራችን 0910828182 ጽፉልን፣ እናስተናግዳቸዋለን። እስከ ሳምንት መልካሙን እየተመኘን እንለያቸዋለን። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደህና ማሰብ ከምችለው ልገምት፣ ከምጥረው ለእኔ ያለ ሀሳብ ጌታ ካይመሮይ በላይ ነው። ቀን አልፎ ቀን ቢሄድ እቅድር በኔላ I'm like a i i i Ya är en Altyazı